Afan orang Dabarsu, terawat. Kopi በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥር 9 2014 ዓ.ም ዝግጅታችን ጀመረ። ዛሬ የማርቲን ሉተር ኪንግ ቀን በዩናይትድ ስቴትስ ይፋዊ የመንግስት ክብረ በዓል ቀን ነው። በምሽቱ ዘገባዎች እንዳስሰዋለን የአፍሪካ ሕብረት ጉባኤ በአዲስ አበባ እንዲደረግ ስለመወሰኑ፣ ይሄ የሰዎች መምጣት ይጠቅማል። ሎካል ኢንዱስትሪውንም ሆስፒታሊቲ ኢንዱስትሪውን ይደግፈዋል። ለኢሜጅም ጥሩ ነው። ብዙ መሪዎች ይመጣሉ። ሀገር ሰላም መሆኑንም በደንብ ያሳያል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። በአዲስ አበባ ዩኒቨርሲቲ የሕግ መምህር የሆኑት ዶክተር መሰንበት አሰፋን አስተያየት ጠይቀናል። መደበኛ ሚዲያ የምንለው በዓለም አቀፍ የዲፕሎማሲ ሰርክል ወይም ደግሞ ማዕቀፍ ውስጥ ያሉ ሰዎችን ግንዛቤ ስና በጣም የተሳሳተ ነው። ስለ ኢትዮጵያ አሁን ያለው የፖለቲካ የፀጥታ ሁኔታ መተመለከት አንዱ የአፍሪካ መሪዎች የተሻለ ግንዛቤ ያላቸው እያስባሉ ኢትዮጵያ ውስጥ ያለው ሁኔታ። እነዚህንና ሌሎች ዘገባዎችን አካተን በዛ ያሉ ቅንብሮችን እናስደምጣችኋለን። ጤና ይስጥልኝ። እንደምናመሻቸው የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን፣ አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ እንደ ኤሮፓ አቆጣጠር 1986 ጀምሮ የጥቁሮች መብት ታጋይ እና የነፃነት አቀንቃይ ማርቲን ሉተር ኪንግን የልደት በዓል መታሰቢያ እንደ ኤሮፓ አቆጣጠር ጥር 17 ስታከብር የቆየች ስትሆን በዛሬውም እለት ይህንኑ በማክበር ላይ ትገኛለች። የዘንድሮ የልደት በዓል ለህግ መወሰኛው ምክር ቤት የቀረበው መራጮች መብት ህግ ባለመጽደቁ ምክንያት የጥቁሮች መብት በዘመናት ምንም ያህል አልተራምድም የሚል ከባድ ወቀሳ ባለበት ሁኔታ ውስጥ መሆኑ ተመልክተዋል። አድማጮች በዚህ ዙሪያ በምሽቱ የዜና ትንታኔ ዘገባዎቻችን ሰፋ ያሉ ዘገባዎችን የምናቀርብ መሆኑን እንገልጻለን። በማሊ የተባበሩት መንግስታት ድርጅት ሰላም አስከባሪ ጦር ወደ ምዕራብ አፍሪካዊቷ አገር ማሊ የሚያደርገውን በረራ ለጊዜው ሙሉ ለሙሉ ማቋረጡን የገለጸ ሲሆን፣ የአውሮፓ ህብረት ደግሞ በማሊ የአየርና የየብስ ትራንስፖርት ላይ ማዕቀብ ማስተላለፉን አስታውቋል። የተባበሩት መንግስታት ድርጅት ትናንት እሁድ ለሰራተኞቹ ባስተላለፈው የኢሜይል መልእክት ሁሉም በረራዎች ላልተወሰነ ጊዜ የተቋረጡ መሆኑን ገልጾ ከማሊ መንግስት ባለሥልጣናት ማረጋገጫ ሲገኝ በረራዎቹን እንደገና እንደሚጀምር አስታውቋል። የመንግስታቱ ድርጅት ብዙዎቹ በረራዎች የሚደረጉት በማሊ ዋና ከተማና ከማዕከል ወደ ሰሜን የአገሪቱ ክፍሎች ወደሚገኙ ከተሞች መሆኑም ተመልክተዋል። በመፈንቅለ መንግስት ስልጣን የጨበጠው የማሊ ወታደራዊ መንግስት በዚህ ዓመት አካሂደዋለው ያለውን ምርጫ ወደ አምስት ዓመት በማስተላለፉ በርካታ የምዕራብ አፍሪካ አገሮች ማሊ ላይ ማዕቀብ የጣሉ መሆናቸውን ማስታወቃቸው ይታወሳል። በመፈንቅለ መንግስቱ ከስልጣን የተወገዱት የቀድሞ ማሊ ፕሬዚደንት ኢብራሂም አቡባከር ኬይታ አካ ትናንት እሁድ በ76 ዓመታቸው ባማኮ በሚገኘው መኖሪያ ቤታቸው ውስጥ ከዚህ ዓለም በሞት መለየታቸውን መዘገባችን ይታወሳል። ትናንት እሁድ ዩናይትድ ስቴትስን ደቡባዊ ምስራቅ ግዛት የመታውና ከፍተኛ ንፋስና በረዶ የቀላቀለው የክረምት ወጀብ ትልቅ ጉዳት ማድረሱ ተገለጸ። ከፍተኛው ወጀብ ዛፎችን የገነዳደሰ፣ ጣሪያዎችን የነቃቀለ፣ መንገዶችን በስብርባሪዎች የሞላና ብርቱ ቅዝቃዜን ያስከተለ መሆኑ ተመልክቷል በአካባቢዎቹ የኃይል ስርጭትን ያወደመ ሲሆን ከ260 ሺህ በላይ የሚሆኑ ሰዎች በጆርጂያ፣ ሰሜን ካሮላይና፣ ደቡብ ካሮላይና እና ፍሎሪዳ ግዛቶች የሚገኙ ደንበኞችን ያለመብራት ያስቀረ መሆኑ ተነግሯል። በሻርሎት ዳግለስ ዓለም አቀፍ አውሮፕላን ጣቢያ ከ1200 በላይ የእሁድ በረራዎች የተሰረዙ ሲሆን አውሮፕላን ጣቢያው 90 ከመቶ የሚሆነውን በረራዎቹ መቋረጣቸው ተመልክቷል። እንደ ኖርዝ ካሮላይና እና ዌስት ቨርጂኒያ ባሉ ግዛቶች ውስጥ በአንዳንድ አካባቢዎች እስከ 11 ኢንች ወይም 30 ሴንቲሜትር በረዶ መጣሉ ተነግሯል። በቨርጂኒያ ከእኩለ ሌሊት እስከ ሰባት ሩብ ጉዳይ ባለው 45 ደቂቃ ጊዜ ውስጥ ብቻ 142 የትራፊክ አደጋዎች የተመዘገቡ ሲሆን 162 የሆኑ ተሽከርካሪዎች ከአገልግሎት ውጭ መሆናቸውን ባለስልጣናት ተናግረዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የተባበሩት አረብ ኤምሬት ባለስልጣናት የደሃቢ ዓለም አቀፍ አውሮፕላን ማረፊያ አካል በሆነው ስፍራ የሚገኙ ሶስት የነዳጅ ማጠራቀሚያ ታንከሮች በድሮን መሆኑ የተገመተ ጥቃት የደረሰባቸው መሆኑን ተናገሩ። የአገሪቱ መንግስት ዜና አገልግሎት ባለስልጣናቱን ጠቅሶ እንዳስታወቀው በደረሰው ጥቃት ቢያንስ ሶስት ሰዎች የሞቱ ሲሆን ሌሎች ስድስት ደግሞ መቁሰላቸው ተመልክተዋል። ከሟቾቹ ሁለት ህንድና አንድ የፓኪስታን ዜጎች እንደሚገኙበትም ተነግረዋል። ፖሊስ ሁኔታው እየተጣራ መሆኑን ቢገልጽም የየመን ሁቲዎች ዛሬ ሰኞ በሰጡት መግለጫ ወደ አረብ ኤምሬት ጠልቆ የሚገባ ጥቃት የሰነዘሩ መሆናቸውን ቢያስታውቁም ስለ ሁኔታው ግን ዝርዝር መግለጫ አልሰጡም። የዩናይትድ አረብ ኤምሬት እንደ ኤሮፓ አቆጣጠር ከ2015 ጀምሮ የየመን ሁቲዎችን የሚወጋውእና በሳውዲ አረቢያው የሚመራው የጦር ህብረት አባል መሆኗ ይታወቃል። ዘገባዎቹ የተገኙት ከአሶሺየትድ ፕሬስ እና አጃንስ ፍራንስ ፕሬስ ነው። የእንግሊዝ ፖሊሶች ባለፈው ቅዳሜ ዩናይትድ ስቴትስ ቴክሳስ ግዛት ዳላስ ውስጥ በሚገኝ አንድ የአይሁዳውያን ምኩራብ ውስጥ ታግተው ከነበሩ ሰዎች ጋር በተያያዘ ትናንት እሁድ ሁለት ወጣቶችን ይዘው ማሰራቸውን አስታወቁ። የማንቸስተር ፖሊስ ሁለቱን ወጣቶች ያሰረው ከጸረ ሽብር እርምጃ ጋር በተያያዘ መሆኑን ቢገልጽም ክስ የተመሰረተባቸው ስለመሆኑ ወይም ስለ ክሱ ምንነት አልገለጸም። ያለፈው ቅዳሜ እገታውን የፈጸመው ሰው ወደ ቤተ እስራኤላውያኑ ማምለኪያ በመግባት በቀጥታ ይተላለፍ በነበረው የጽሎት ፕሮግራም ላይ በእስር የምትገኘውን ፓኪስታናዊት ኦፊያ ሰዲቅ እንድትለቀቅ ይጠይቅ እንደነበር ተገልጸዋል። ኦፊያ ሰዲቅ ከአልቃይዳ ጋር ግንኙነት አላት የተባለችና አፍጋኒስታን ውስጥ የዩናይትድ ስቴትስ ወታደሮችን ለመግደል ሞክራለች በሚል እንደ ኤሮፓ አቆጣጠር በ2010 86 ዓመት የተፈረደባት መሆኗ ተነግሯል። ፓኪስታናዊቷ የኑሮ ሳይንቲስት ኦፊያ በቴክሳስ የፌዴራል እስር ቤት ውስጥ የምትገኝ መሆኑም ተመልክቷል። የዩናይትድ ስቴትስ ባለስልጣናት ወደ ምኩራቡ በመግባት አራቱን ሰዎች ላይ እገታውን የፈጸመውን ሰው የ44 ዓመቱ ማሊክ ፌይዛል አክራም ሲሆን የእንግሊዝ ዜጋ መሆኑን አስታውቀዋል። ጸጥታ አስከባሪ ኮማንዶዎቹ ህንፃውን ወረው ፍጻሜ እስኪሆን ድረስ እገታው ለአስር ሰዓታት የቆየ መሆኑ ተነግሯል። ከሙኩራቡ ውስጥ የተኩስ ድምፅና ፍንዳታ ተሰምቶ እንደነበር የተገለጸ ሲሆን አጋቹ በኤፍቢአይ አባላት መገደሉ ተገልጿል። ፕሬዚደንት ጆ ባይደን ድርጊቱ ገና የሚጣራ ቢሆንም የጸጥታ አስከባሪዎቹ በወሰዱት እርምጃ ታጋቾቹ በሙሉ መለቀቃቸውና ሁኔታውን በቁጥጥር ስር በመዋላቸው ጋና አቅርበዋል። ባይደን ማንም ሰው እዚህ ሀገር ላይ በጥላቻ ተነሳስቶ በተለይ በጸረ ሴማዊነትና አክራሪነት የሚያደርገውን እንቅስቃሴ ሁሉ አንታገስም ማለታቸውም ተገልጸዋል። በቻይና አንድ ቤተሰብ አንድ ልጅ ብቻ እንዲወልድ የሚያዘው የረጅም ጊዜ ፖሊሲን የሚያላላ መመሪያ የወጣ ቢሆንም የኮሚኒስት ፓርቲው እንደ ኤሮፓ አቆጣጠር በ1949 ስልጣን ከተረከበ ወዲህ በቻይና የውልደት መጠን በከፍተኛ ሁኔታ እየቀነሰ መምጣቱ ተመለከተ። ከብሔራዊው የስታቲስቲክስ ቢሮ ዛሬ የወጣው ዘገባ እንዳመለከተው የቻይና ሕዝብ ብዛት እንደ ኤሮፓ አቆጣጠር በ2021 መጨረሻ 1.4 ቢሊዮን ላይ ቆሟል። በተባለው የ2021 ዓመት ውስጥ የተወለዱት 10.6 ሚሊዮን ሕጻናት ሲሆኑ 1 ሺህ ቻይናውያን የወለዱት 7.52 ብቻ መሆናቸው ተመልክቷል። በቀደመው የ2020 ዓመት የተወለዱት 12 ሚሊዮን ህጻናት የነበሩ ሲሆን ከአንድ ሺዎቹ ቻይናውያን መካከል የወለዱት 8 ነጥብ 52 መሆናቸው ተገልጿል። በዚህ ስሌት መሠረት የቻይና ህዝብ እድገት ከቀደመው ዓመት ጋር ሲነጻጸር በ0 ነጥብ 3 አራት መቀነሱ ተመልክቷል። አዲሱ የቻይና ፖሊሲ አንድ ቤተሰብ ወይም ጥንዶች እስከ ሁለት ልጅ መውለድ የሚችሉ መሆኑን ቢፈቅዱም እየተወደደ የመጣው ኑሮ ብዙዎቹን ተጨማሪ ልጅ ከመውለድ ያገዳቸው መሆኑም ተዘግበዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዜናው አመሰግናለሁ። በ19 በ25፣ እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጥር 9 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዛሬ የማርቲን ሉተር ኪንግ ቀን በዩናይትድ ስቴትስ ይፋዊ የመንግስት ክብረ በዓል ነው። አንድ ቀን አራቱ ትንንሽ ልጆቼ በቆዳቸው ቀለም ሳይሆን በማንነታቸው በሚለኩባት አገር እንዲኖሩ ይታየኛል። ለዛሬ ካሰናዳናቸው ዝግጅቶች እየተቀነጨበ ነው። ሙሉን በሁለተኛው አጋማሽ እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ ዘገባችንን እንለፍ። የአፍሪካ ህብረት ጉባኤ በዚህ ወቅት የህብረቱ ዋና መቀመጫ በሆነችው አዲስ አበባ በአካል እንዲካሄድ መወሰኑ ከንግድና ምጣኔ ሀብት ጥቅም ባለፈ ዲፕሎማሲያዊና ፖለቲካዊ አንደምታ እንዳለው ተገለጸ። ጉባኤው በኢትዮጵያ መካሄዱ የሀገሪቱን ሰላም ማሳያ እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ ለአሜሪካ ድምጽ ገልጸዋል። በአዲስ አበባ ዩኒቨርሲቲ የህግ መምህር የሆኑት ዶክተር መሰንበት አሰፋ ደግሞ በዚህ ጊዜም ቢሆን ጉባኤው አዲስ አበባ ውስጥ በአካል እንዲደረግ መወሰኑ የአፍሪካ መሪዎች ከሌሎች መሪዎች በተለየ የኢትዮጵያን ሁኔታ መረዳታቸውን የሚያሳይ ነው ብለዋል። ኬኔዲ አባተ ዝርዝራለው። ከኮቪድ-19 ወረርሽኝ በኋላ የአፍሪካ ህብረት ጉባኤ መደበኛ ስብሰባ ለመጀመሪያ ጊዜ በአካል በመገናኘት በአዲስ አበባ እንዲካሄድ መሪዎች መወሰናቸው ተገልጿል። ስብሰባው በአዲስ አበባ እንዲካሄድ የአህጉሪቱ መሪዎች ያሳለፉትን ውሳኔ በማድነቅ መግለጫ ያወጡት ጠቅላይ ሚኒስትር አብይ አህመድ የኮቪድ-19ን መስፋፋትና ወቅታዊውን የጸጥታ ሁኔታ እንደ ምክንያት በማንሳት የአፍሪካ ህብረት ጉባኤ በአዲስ አበባ እንዳይካሄድ እንቅስቃሴ ሲያደርጉ የቆዩ አካላት እንደነበሩ ጠቅሰዋል። ጉባኤው በአዲስ አዲስ አበባ መካሄዱ የሚኖረውን ትርጉም የተገነዘቡና ኢትዮጵያ በአፍሪካ ጉዳዮች ላይ ያላትን ጠንካራ አቋም ለአፍሪካ ህብረት እውን መሆን ያበረከተችውን አስተዋጽኦና የአፍሪካ ጉዳዮች በአፍሪካውያን እንዲታዩ ላላት የጸና መርህ ከፍ ያለ ዋጋ የሰጡ ያሏቸው የአፍሪካ መሪዎች ጉባኤው በአዲስ አበባ መካሄዱን መርጠዋል ሲሉም ገልጸዋል። በዚህም ኢትዮጵያ ደስ ተሰኝታለች ነው ያሉት ጠቅላይ ሚኒስትር አብይ ባወጡት መግለጫ ትናንት ምሽት ለኢትዮጵያ ዳያስፖራ አባላት በተደረገ የእራት ግብዣ ላይ ተገኝተው የሰሞኑን የእስረኞች መፈታት በተመለከተ ባደረጉት ንግግር ደግሞ ጉባኤው በአዲስ አበባ እንዲካሄድ የተላለፈው ውሳኔ ከዚሁ የእስረኞች መፈታት ጋር ግንኙነት እንዳለው አመልክተዋል። እስረኛ ስንፈታ ቀድሞ የጮኸው እኮ የተፈታለት አካል ነው። ይህን ታውቃላችሁ። ቀድሞ የጮኸው የተፈታለት አካል ነው። ምክንያቱም እስረኛ ባንፈታ ኖሮ እናንተም እግረ ደረቅ ቶሩ ነበር። የኤዩ ሳሚት ቢያንስ ይሰረዝ ነበር። እግርርጥ በሆናችሁ ሀገራችሁ መታችሁ። የዘንድሮ ኤዩ ሳሚት አፍተር ቱ ዊክስ የሚካሄደው ፊዚካሊ እዚህ እንዲደረግ የተወሰነበት ዋናው ምክንያት ኢትዮጵያ በሚባለው ልክ አይደለችም፣ በብዙ ሺህ የሚቆጠር ዲያስፖራ ሄዶ በሰላም እየተዝናናን ያለው እስረኛ እየተፈታን ያለው ተስፋ ያለው ሀገር ነው የሚል ነገር ስለፈጠረ ነው የኤዩ ሳሚት እንዲደረግ የተወሰነው። ቀላል ፈተና ግን አልነበረም። ጉባኤው በዚህ ወቅት በአዲስ አበባ እንዲካሄድ የተላለፈውን ውሳኔ በተመለከተ ለአሜሪካ ድምጽ አስተያየታቸውን የሰጡት በአዲስ አበባ ዩኒቨርሲቲ የሕግ መምህር የሆኑት ዶክተር መሰንበት አሰፋ ውሳኔው የአፍሪካ መሪዎች ኢትዮጵያን የተሻለ መረዳታቸውን እንደሚያመለክት ገልጸዋል። ትልቁ መልእክት የሚመስለኝ አንደኛ የሚዲያ ሪፖርቲንጉም የሁሉ ነገር ባይዘው የአንድን ሀገር ወቅታዊ ሁኔታን በእውነታው ለማወቅ የሚያስረዳ ነገር አይደለም። መደበኛ ሚዲያ የምንለው በዓለም አቀፍ የዲፕሎማሲ ሰርክል ወይም ደግሞ ማዕቀፍ ውስጥ ያሉ ሰዎችን ግንዛቤ ስናይ በጣም የተሳሳተ ነው። ስለ ኢትዮጵያ አሁን ያለው የፖለቲካ የጸጥታ ሁኔታ መከመለከት አንዱ የአፍሪካ መሪዎች የተሻለ ግንዛቤ ያላቸው እያስባሉ ኢትዮጵያ ውስጥ ስላለው ሁኔታ ሁለተኛና እኔ በጣም ሲግኒፊካንት ወይም ደግሞ ትልቅ አንደምታ አለው ብዬ ማስቡ ኢትዮጵያ የፓን አፍሪካኒዝም የቅኝ ግዛትን ነጻነት ነጸብራቅ ናት። ይሄም ማንም የሚክደው ሀቅ አይደለም። ስለዚህ የስብሰባው እዚህ መካሄድ ኢትዮጵያ የፓን አፍሪካኒዝም ሴንተር ናት፣ መሰረት ናት። ስለዚህ የኢትዮጵያንም ሰፖርት የማረግ ነው። ችግሮች ቢኖር ተግባርነትን የማሳይ መንፈስ ያለው ነገር ውሳኔ ይመስለኛል። ስለዚህ ይህ ትልቅ ይህን ደግሞ በጎ ነገር አድርገ መውሰድ መቻል አለብን። ጉባኤው በአዲስ አበባ መካሄዱ የሚኖረውን ጠቀሜታም ዶክተር መሰንበት አብራርተዋል። የአፍሪካ ህብረት የመሪዎችን ጉባኤ ወስኖ አዲስ አበባ ውስጥ እንዲደረግ ማድረጉ አይ ቲንክ ትልቅ ከምናገኘው ኢሚዲየት የሆነ የኢኮኖሚ እና የሆስፒታሊቲ ሌሎች አይነት ጥቅሞች በተጨማሪ ትልቁ ነገር የዲፕሎማሲ የፖለቲካ ጥቅም አለው ብዬ አስባለሁ። ሀገሪቱ ያው በአሁን በሰሜን በሀገራችን ክፍል ባለው የሰላም ችግር ምክንያት መደበኛ የውጭ ሀገር ሚዲያዎችም ስለ ኢትዮጵያ ሪፖርት የሚያደርጉበት ኢሜጅ በጣም የተሳሳተ ነው። ኦፍኮርስ ችግሮች እንዳሉ ይታወቃል። ግን ደግሞ መልካም አጋጣሚዎችም ኢትዮጵያ ውስጥ እንዳሉ ብዙ ሰዎች እናምናለን። ሶ ይሄ የአፍሪካ የመሪዎች ጉባኤን በዚህ ባለንበት ሁኔታ አዲስ አበባ ሲደረግ የሀገሪቱንም ስተብል የሆነ ሰላም ያለው የጸጥታ መዋቅሩ ደግሞ በአስተማማኝ ሁኔታ እንደዚህ አይነት ትልልቅ መድረኮችን የሚያካሂድ ኮንፊደንስ የኢንፍራስትራክቸሩን ብቃት የሴኪሪቲ ስትራክቸሩን ብቃት የሚያስመሰክር ይመስለኛል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በሰጡን አስተያየት ደግሞ ይህም ብለዋል። ብዙዎቹ ሀገሮች የኮሮናን ምክንያት አድርገው ቨርቹዋል ለማድረግ ነበረ። ያው ቨርቹዋል የተባለው ነገር ቀርቶ ንዲስክሪት ያለው እዚሁ ከተማ ነው የሚሆነው። ይሄ የሰዎች መምጣት ይጠቅማል። ሎካል ኢንዱስትሪውንም የሆስፒታሊቲ ኢንዱስትሪውን ይደግፈዋል። ለኢሜጅም ጥሩ ነው። ብዙ መሪዎች ይመጣሉ። አገር ሰላም መሆኑንም በደንብ ያሳያል። የአፍሪካ ህብረት ጉባኤ የመሪዎች ስብሰባ ወትሮውን በዓመት ሁለት ጊዜ የሚካሄድ ሲሆን ከእነዚህም አንዱ በዓመቱ አጋማሽ በመደበኛነት በአዲስ አበባ በሚገኘው የህብረቱ አዳራሽ የሚካሄድ መሆኑ ይታወቃል። ይሁን እንጂ ላለፉት ሶስት ዓመታት በኮቪድ ወረርሽኝ ምክንያት ጉባኤው በበይነ መረብ ነበር ሲካሄድ የቆየው። የአሁኑ 35ኛው የአፍሪካ ህብረት ጉባኤ እንዲሁም አርባኛው የስራ አስፈጻሚዎች ምክር ቤት መደበኛ ስብሰባ ታዲያ ከጥር 25 እስከ 29 በአዲስ አበባ በአካል እንዲካሄድ ተወስኗል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮች የሰማችሁት የዕለቱን አብይ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ የተፈጠረው የጸጥታ ችግር የማዕድን ልማት ላይ ተጽዕኖ መፍጠሩን የማዕድን ሚኒስቴር አስታወቀ። በተለይ በቤንሻንጉል ጉሙዝ ክልል ላለፉት ስድስት ወራት በጸጥታ ችግር ምክንያት የእብነ በረድ ማዕድን ሳይመረት መቅረቱን ሚኒስቴር መስሪያ ቤቱ ገልጿል። የውጭ ምንዛሪ የገቢ ምንጭ የሆነውን ማዕድን በተፈለገው መጠን እንዳይመረት እንቅፋት የሆኑትን ችግሮች ለመፍታት የማዕድን ሚኒስቴር ከተለያዩ የሚመለከታቸው አካላት ጋር ስምምነት ላይ መድረሱም ተገልጿል። ሚኒስቴር ዴታው አቶ ሚሊዮን ማቴዎስ እንደተናገሩት በማዕድን ልማት አካባቢዎች ያለውን የጸጥታ ችግር ለመፍታት ከጸጥታው ሴክተር ጋር ስምምነት ላይ ተደርሶ ወደ ስራ እየተገባ ነው ብለዋል። ጸሐይ ዳምጠው ዝርዝር አላት። የቤንሻንጉል ጉሙዝ ክልል የማዕድን ልማት ኤጀንሲ ዋና ዳይሬክተር አቶ አስሪ ኢብራሂም እንደተናገሩት በክልሉ በብዛት የሚገኘው የእብነበረድ ማዕድን አንድን በጸጥታው ምክንያት ሌላው ደግሞ በሎጂስቲክ ችግር ሳይመረት ቀርቷል ስሉ ገልጸዋል። የእብነበረድ ማዕድን እንደው በሀገር ደረጃ ትልቅ አስተዋጽኦ ከሚያበረክቱ አንዱ ማዕድናት አይነት ነው። በክልላችን ደረጃም በሶስቱም ዞኖች ላይ ይገኛሉ። በተወሰኑ ወረዳዎች ላይ በመተከል ዞን ላይ ያለው እብነበረድ ማዕድናት ከዛሬ ሁለት ዓመት ወደ ምርት ያልተገባበት ሁኔታ ነው ያለው። ምክንያቱም ካለው የጸጥታ ችግር አኳያ። በሁለተኛ ደረጃ አሶሳ ዞን ጉልድግሎ ወረዳ ይባላል። ከማሺ ዞን ሴዳል ወረዳ ጋር ያዋስ ወረዳ ነው። ግን በከፍተኛ ደረጃ የእምነበረድ ክምችት ያለበት ቦታ ነው። እሱም የእምነበረድ ቦታ በዚህ ዓመት ውስጥ ወደ ምርት ያልተገባበት ሁኔታ ነው ያለው። በርካታ ፍቃዶች አሉ። እዛ ጋ የጸጥታ ሁኔታው ትልቅ ስጋት የሆነበት ሁኔታ ነው ያለው። የመንገድ ችግር አለ። በዚህ ዓመት ያልተመረተበት ሁኔታ ነው ያለው ማለት ነው። ኢትዮጵያ በ2014 ዓ ም በስድስት ወር ውስጥ ከማዕድን ልማት ከ527 ሚሊዮን ዶላር በላይ ለማግኘት አቅዳ ወደ 283 ሚሊዮን ዶላር ብቻ ማግኘቷን የማዕድን ሚኒስቴር መረጃ ያመላክታል። በሀገሪቱ አንዳንድ አካባቢዎች ላይ በተፈጠረው የጸጥታ ችግር የማዕድን ምርቶችን በተፈለገው ደረጃ አምርቶ ለገበያ ማቅረብ አዳጋች መሆኑም ተገልጿል። አሁን ባለው ሁኔታ የክልሉ መንግስት ከፌዴራል የማዕድን ሚኒስትር ጋር በመሆን ዘርፉን የገጠሙ ችግሮችን ለመፍታት እየተሰራ ነው ሲሉ አቶ አስሪ አክለዋል። በቅንጅት ነው እየሰራን ያለ ነው ከፌዴራል መንግስት ጋር። በሁለተኛ በክልሉ መንግስት የሚሰሩ ስራዎች ጸጥታው ማስከበር ነው፣ ኃይሉን የማስገባት እርምጃ የመውሰድ ህዝቡን ወደነበረበት ነበረበት የማቋቋም ከተፈናቀሉበት ቦታዎች የመመለስ በርካታ ስራዎች በክልሉ መንግስት የተሰራ ነው ያለው። እነህ ስራዎች ደግሞ በጋራ ከፌዴራል መንግስት ጋር በተወሰኑ ቦታዎች ላይ ማለትም እንዳጠቃላይ የምነበረድ ምርቱ ያለባቸው ቦታዎች ላይ የተወሰኑት ቦታዎች ካምፕ ተደርጎ ይሄን ስቴቢሊቲ ከተፈጠረ በኋላ የተገኘው ውጤት ድል እንዳይቀለበስ እዚያው አካባቢ ላይ ካምፖች የተደረጉ ወደ ማምረት ስራ የሚሰራበት ሁኔታ የክልሉ መንግስት በከፍተኛ ደረጃ እየሰራ ይገኛል። በተመሳሳይ በኦሮሚያ ክልል የማዕድን ልማት በታቀደው ደረጃ አልተሳካም ያሉት ደግሞ በኦሮሚያ ማዕድን ልማት ቢሮ የፍቃድና የማዕድን አስተዳደር ዳይሬክተር ዳይሬክቶሬት የሆኑት አቶ ዘውዱ ታደሰ የወርቅ ምርት ላይ ግን መሻሻል ይታያል ሲሉ ገልጸዋል። በተለይ ዚህ የውጭ ምንዛሪን ከሚያስገኙት መካከል አንዱ የወርቅ ምርት ነው። ወርቅን በተመለከተ በዚህ ስድስት ወር ውስጥ ወደ 2133 ኪሎ ለብሔራዊ ባንክ ሊቀርብ ይችላል ማለት ነው። ከዚህም ያው ብዙ የውጭ ምንዛሬ እንደተገኘ ነው። በሌሎች ክልሎችም በጸጥታ ችግር ምክንያት የተስተጓጎለ የማዕድን ልማት ስራዎችን መልሶ ለማስቀጠል እየተሰራ መሆኑን ሚኒስቴር መስሪያ ቤቱ ገልጸዋል። የማዕድን ሚኒስትር ዴኤታ አቶ ሚሊዮን ማቴዎስ እንዳብራሩት በክልሎች ውስጥ በዘርፉ ዙሪያ እየተጋረጡ ያሉትን ችግሮች ለመቅረፍ ሚኒስቴሩ ትኩረት ሰጥቶ እየሰራ ነው ብለዋል። በቅርቡም የጸጥታው ችግር በዘርፉ ላይ ባሳደረው ጫና እልባት ለመስጠት እየሰራን ነው ሲሉ ገልጸዋል። ዋናው ጉዳይ ከጸጥታ አንጻር አሁን ወደ ተግባራዊ እንቅስቃሴ ውስጥ መግባት ነው። ይህን ለማድረግ ከሚያስፈልጉ ጉዳዮች ውስጥ አንዱ ከጸጥታ መዋቅር ጋር የጋራ መግባባት ላይ መድረስ ነው። ሁለተኛ ስምርት ነው። ስምርት ለማድረግ ሎጂስቲክ አሁን በእጃችን ነው የሚገኘው ማለት ነው። አንዳንድ አካባቢዎች ላይ ስምርቶች ጭምር ተለይቷል ማለት ነው። እነዚህ በውድ ዋጋ የገዛናቸው የሎጂስቲክ አቅሞቻችን በአግባቡ ውጤት በሚያገኙ መልኩ ስምሪት ማግኘት አለባቸው። ስለዚህ እነዚህን በሙሉ ጨርሰን በአሁኑ ጊዜ ስምሪታቸውንም ጭምር ለይተን ወደ የትኛው አካባቢ እንደሚሰማሩ ስለለየን በቀጣይ ለኮንስትራክሽን ኢንዱስትሪ ግብዓት የሚሆኑ አንዳንድ ትልልቅ የእብነበረድ ምርት ሳይምረት ነው የቆዩ እነዚህን ጭምር መልክ ማስያዝ ይገባናል። ከወርቅ ምርት ጋር ተያይዞ ያሉ ችግሮችን መቅረፍ አለብንና እነዚህን አሁን ባለው የአመራር ትኩረትና አጠቃላይ ከክልሎች ጋርም ጭምር ያለው የቅንጅት ስራ ላይ ያለው መግባባት ውጤት ያመጣል ብለን ነው የምንጠብቀው። አቶ ሚሊዮን አክለውም ከፍተኛ የውጭ ምንዛሪ ወጪ የሚያስቀር የግንባታ ጥሬ እቃዎችን በሀገር ውስጥ በማምረት ምንዛሪውን ለማስቀረት በታቀደው መሰረት አዳዲስ ለሆኑ የከሰል ድንጋይ አምራቾች ፍቃድ መሰጠቱን ገልጸዋል። ይህም የሀገር ውስጥ የሲሚንቶ ምርት ፍላጎትን ለማሟላት ዋነኛ መፍትሄ ነው ሲሉም አክለዋል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። ወደ ተከታዩ ዘገባችን እንውሰዳችሁ። ቁጥራቸው የበዛ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያዊ ማህበረሰብ አባላት በአማራና አፋር ክልሎች የወደሙ ንብረቶችን ለመገንባት ድጋፍ እንደሚያደርጉ ተገለጸ። ባህር ዳር ተገኝተው በመልሶ ግንባታ ላይ ከአማራ ክልል ከፍተኛ አመራሮች ጋር የተወያዩ እነዚህ የማህበረሰብ ክፍሎች የህወሓት ታጣቂዎች ተቆጣጥረዋቸው በነበሩ የአማራና የአፋር ክልል ከተሞች አውድመዋቸዋል የተባሉ ቦታዎችን ከጎበኙ በኋላ ከመ መንግስት ጎን በመሆን በመልሶ ግንባታው ድጋፍ እንደሚያደርጉ ቃል ገብተዋል። አስቴር ምስጋናው ዝርዝር አላት። በጉብኝታቸው ወቅት በተመለከቱት የውድመት መጠን እጅግ ማዘናቸውን የገለጹት ከዩናይትድ ኪንግደም በርሚንግሃም ከተማ ባህርዳር የተገኙት አቶ ወርቅይሁን መቅጫ ናቸው። ትምህርት ቤቶች ላይ ጤና ተቋማት ላይ፣ የጤና ተቋማት ደግሞ የማንኛውም ሲቪሎች የሚጠቀምበት ነው። ከወታደር ጋር ግንኙነት፣ ከዚህ ከፖለቲካው ጋር ግንኙነት ያለው ነገር አይደለም። ትምህርት ቤት ከዚህ ከእነዚህ ጋር ነገር እነዚህን ነገሮች ማጥፋት ማለት ምን ማለት እንደሆነ አይገባኝም። የጥፋቱ ብቻ ሳይሆን እኛ ኢትዮጵያውያኖች ይህ ነበር ወይ ባህላችን ተፈጥሯችን ግብረ ገብነታችን የአስተዳደጋችን የእሴታችን ይሄ ነበር ወይ እንዴት ይሄ እሴታችን በዚህ ጊዜ ውስጥ ከሰውነት ባህሪ ውጪ ሊሆን እንዴት ቻለ የሚለው ነገር ነው። እና በጣም ያሳሰበኝና ከዩናይትድ ስቴትስ ኮሎራዶ ግዛጣችው ና በሀሽታግ ኖሞር እንቅስቃሴ ላይ ተሳታፊ መሆኗን የገለጸችው ወጣት ሂሩት በቀለ የተመለከተችው የጉዳት መጠን በማህበረሰቡ ላይ የከፋ በደል ማድረሱን ትናገራለች። ያው ሀገራችን ጥሪ ባደረገችው መሰረት፣ ጠቅላይ ሚኒስትር በጠሩት መሰረት መጥተናል። በጣም ያማል። እህቶቻችን ላይ የተደረሰው ግፍ፣ በሰማንያ አምስት አመት መነኩሴ ላይ የተደረገው ግፍ፣ የፈረሰው ትምህርት ቤት በቃ አማራ ክልል፣ አፋር ክልል ድቀቅ ብሎ እንዳይነሳ ተደርጎ ቲፒኤልኤፍ ያደረገው ጉዳት አሞናል። በጣም ያማል። ሳስበው እንቅልፍም አይወስደኝም እና ዘኦሊቲንኮፕ ማደርገው ምን የሆነ ነገር አድርጌ እነዛን እህቶቼን አይዟችሁ ብዬ በእውቀቴም በጉልበቴም በምችለው ሁሉ ሀልፕ ሳረግ ነው ልሽርልኝ የሚችለው። ወደ አማራ ክልል የመጣው በውጭ የሚኖረው ማህበረሰብ ቁጥር ከፍተኛ መሆኑን የገለጹት የአማራ ክልል ዲያስፖራ ማህበር ሰብሳቢ አቶ ሀብታሙ አዱኛ በመልሶ ማቋቋምና ማልማቱ ሂደት ተባባሪ እንደሚሆኑ ቃል መግባታቸውን ተናግረዋል። እንደው እኔ ከጠበቅኩት በላይ ነው የመጣው። ቁጥርም ከጠበቅነው በላይ መጥቶ ሰው ቁሞ ነበረ መድረኩን ሲሳተፍ የነበረው። የተነጋገርንበት አጭር አጀንዳም ይህን የተጎዳ አካባቢ እንዴት መልሰን እንገንባ፣ እንዴት የተጎዳውን ህብረተሰባችን ንደግት በሚል ነው ትኩረት አድርጎ ዲያስፖ እና ሁሉም በግሩፕ በግሩፕ ክሊኒኮችን ለመጠገን የህክምና ቁሳቁስ ይዞ በመምጣት ገንዘብ ይዞ በመምጣት ድጋፍ እያደረገ ነው ያለው። ቀሪውም ጊዜ የዚህ የድጋፍ ጊዜ ነው የሚሆነው። አሁን ትኩረታችን በሙሉ የተጎዱ አካባቢዎችን ወገኖችን መደገፍ፣ የፈረሱ ተቋማትን እንደገና መገንባት ላይ ስራ እየተሰራ ነው ያለው። በዚህ ደረጃ ዲያስፖራው በአንድ ሀሳብ በአንድ አላማ ላይ ተሰባስቦ አይቼ አላቅም። እስከዛሬ ባለ ሁኔታ ውጭ የነበረውን ነገር ነው መቶ የደገመው በዲፕሎማሲ መልኩ ለሀገሩ ዘብቁ መሆን የነበረ እዚህ መጠው ደግሞ በከፍተኛ ቁጭት በተለይ የተጎዱ አካባቢዎችን ሲያይ ከጠበቀው በላይ ነው። በቃ እና ያለውን ነገር በሙሉ ነው እየሰጠ ያለው በቃ። ከበርኒንግሃም የመጡት አቶ ብርቃየሁ መቅጫ ከመልሶ ማልማቱ በተጨማሪ መሰረት ይገባል ስለሚሉት ስራ ሀሳባቸውን ሲገልጹ መልሶ መገንባቱ ቤትን መገንባት ድንጋይ መካብ ነው፣ ሲሚንቶ መቆለል ነው፣ ወንበር መግዛት ነው፣ ጠረጴዛ መግዛት ነው፣ የተለያዩ ቁሳቁሶችን ማምጣት ነው። እነዚህ ነገሮች ቀላሎች ናቸው። ግን በመጀመሪያ ከዛ በፊት ግን መሰራት ያለበት መልሰን መገንባት ያለብንና እንደ ኢትዮጵያውያን እንደ ሰው መገንባት ያለብን ግን የሰው ልጅ አእምሮ ላይ የወጣቶቹ ላይና ይህ በኢትዮጵያ ውስጥ የሰረጸው ከፍተኛ የሆነ የጥፋት የዘር ፖለቲካ ከኢትዮጵያ ውስጥ መጀመሪያ መጥፋትና እሱ ላይ ነው አተኩረን መሰራት ያለብን እሱ ላይ አተኩረን ሰርተን ኢትዮጵያውያን እንደ ኢትዮጵያዊ በፊት እንደነበረን እሴትና ባህላችንን በአ ዓለም ላይ እንታወቅበት የነበረውን በጎ ምግባር መመለስ ከቻል፣ እዛ ላይ ሁላችንም ተረባርበር መስራት ከቻል፣ ሁሉም ወደ ህሊናው ተመልሶ እዛ ላይ መስራት ከቻል፣ ይህ የመልሶ መገንባቱ ነገር ቀላል ነው ብዬ ነው የማስበው። ይነት የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ የሀገራቸውን ጥሪ አክብረው የመጡ በውጭ የሚኖሩ ኢትዮጵያውያን ጋር በመልሶ ግንባታ ዙሪያ በስፋት መክረዋል። ጥሪውን አክብረው ለመጡትም በዚሁ መድረክ ምስጋና አቅርበዋል። ዲፕሎማሲ ስራችን በሌሎች ብልጫ በተወሰደበት ወቅት ራሳችሁን አደራጅታችሁ ጊዜያችሁንና ገንዘባችሁን መስዋዕት አድርጋችሁ ኢትዮጵያ በዲፕሎማሲ ተግራትን ተበላጭነት እንደገና ለመመለስ ያለምን ህዝብ መረጃ በመስጠት ኖሞር በሚል በቃ እንግዲህ በሚል በመፍጠር ወደ አፍሪካዊነት ማማ ኢትዮጵያን ለማሳደግ የሰራችው ስራ በታሪክ የሚወሳ በመሆኑ በዚህ መድረክ ማመስገን ይፈልጋለን። የመንግስትን ጥሪ ተቀብሎ ወደ ሀገር ቤት የገባው በውጭ የሚኖር ማህበረሰብ አሁንም የአይነትና የገንዘብ ድጋፍ እያደረገ መሆኑን የገለጹት የአማራ ክልል የዲያስፖራ ማህበር ሰብሳቢ አቶ ሀብታሙ አዱኛ የድጋፉ መጠን ተጠንቶ ግምቱ ለህዝብ ይፋ ይደረጋል ብለዋል። ለአሜሪካ ድምጽ አስቴር ምስጋናው፣ ባህር ዳር። ወደ ተከታዩ ዘገባችን ሰዳቸው፣ የተባበሩት መንግስታት ድርጅት ለአስቸኳይ ጊዜ እርዳታ ካስቀመጠው አንድ መቶ ሀምሳ ሚሊዮን ዶላር በማውጣት በአስራ ሶስት የአፍሪካ እስያ፣ አሜሪካና መካከለኛው ምስራቅ ሀገራት የገንዘብ ችግር ላጋጠማቸው የሰብአዊ እርዳታ ስራዎች ድጋፍ ሊያደርግ መሆኑን አስታውቋል። ሊሳሽላይን ከጄኔቫ ያደረሰችን ዘገባ ነው። ስምንሽ የቆየ ታቀርበዋለች። በከፍተኛ ሁኔታ የገንዘብ ችግር ያጋጠማቸው ቀውሶች ከሚገኙባቸው ሀገራት መካከል ሶሪያ፣ ዲሞክራቲክ ሪፐብሊክ ኮንጎ እና ሱዳን ቀዳሚ ተጠቃሽ ናቸው። በእነዚህ ሀገራት ሕይወት አድን ሰብአዊ ስራዎችን ለመስራት እንዲቻል ታዲያ እያንዳንዳቸው ከ20 እስከ 25 ሚሊዮን ዶላር የሚደርስ ድጋፍ ይደረግላቸዋል። ከአስር ዓመት በላይ ግጭት እያስተናገደች ባለችው ሶሪያ የተደረገው ዓለም አቀፍ ድጋፍ አብዛኛው ለብክነት ተዳርጓል። ወደ 13 ሚሊዮን የሚጠጉ ሶሪያውያን ስደተኞችና ተፈናቃዮች መሠረታዊ የሆነ ድጋፍ በማጣት በከፍተኛ ስቃይ ውስጥ ይኖራሉ። በዲሞክራቲክ ሪፐብሊክ ኮንጎ ያለው ሰብአዊ ቀውስም እንዲሁ ረጅም ጊዜ ያስቆጠረና እጅግ ውስብስብ ነው። በዚህም ምክንያት በሚሊየን የሚቆጠሩ ሰዎች ግጭቱ ባስከተለው መፈናቀል፣ ወረርሽኞችና አጣዳፊ ረሃብ ይሰቃያሉ። በተመሳሳይ በሱዳን የፖለቲካ ለመረጋጋቱ በጨመረና በሀገሪቱ የሚከሰቱ የጎርፍ አደጋዎች የምግብ ዋጋ ግሽበትና አዳዲስ በሽታዎች በተባባሱ ቁጥር ሰብአዊ ቀውሱ እየጨመረ መሄዱን የተባበሩት መንግስታት ድርጅት አስጠንቅቋል። በመንግስታቱ ድርጅት የሰብአዊ ድጋፎች ማስተባበሪያ ጽሕፈት ቤት ቃል አቀባይ የሆኑት ጄንስ ላርክ እንደሚያስረዱት የአስቸኳይ ጊዜ እርዳታ አስተባባሪ የሆኑት ማርቲን ግሪፊትስ እንዲሰጥ ያደረጉት የገንዘብ እርዳታ ከዚህ በፊት ከተደረጉ እርዳታዎች ከፍ ያለ ሲሆን ባለፈው ዓመት ከተሰጠው 135 ሚሊዮን ዶላር በ15 ሚሊዮን ጨምሯል። የዚህ የገንዘብ ድጋፍ መለቀቅ እንደ የምግብ ዋስትና፣ የተመጣጠነ ምግብ፣ ጤና፣ የደህንነት ዋስትና የመሳሰሉ ህይወት አድን ስራዎችን ቅድሚያ ሰጥቶ ለመስራት ያግዛል። የሚሰሩትን ስራዎች ዝርዝር አገራቱ እስከዚህ ወር መጨረሻ ድረስ ያቀርባሉ። የዚህ ገንዘብ እርዳታ ተጠቃሚ ከሆኑ ሀገራት መካከል የተባበሩት መንግስታት ድርጅት በግጭት በኮቪድ-19 ወረርሽኝና በኢኮኖሚ መውደቅ ምክንያት ለአደጋ የተጋለጡ ወደ ሶስት ሚሊየን ለሚጠጉ ሰዎች እርዳታ የሚሰጥበት ሚያንማር አንዷ ናት። በተጨማሪም የመንግስታቱ ድርጅት የገንዘብ ድጋፍ ለቡርኪና ፋሶ ቻድ፣ ኒጀርና በአፍሪካ ማዕከላዊ ሳህል በታጣቂዎች በሚደርስ ጥቃት ምክንያት በሚደርስ መፈናቀል ችግር ላይ ለወደቁ ሶስት ሀገራትም ይደርሳል። ላርክ እንደሚሉት እነዚህ ሀገራትና በአፍሪካ በመካከለኛው ምስራቅ እንዲሁም በአሜሪካ ችግር ውስጥ ያሉ እንደ ሀይቲና ሆንዱራንስ ያሉ ሀገራት የሚያስፈልጋቸውን አስቸኳይ ድጋፍ ለማሟላት እያንዳንዳቸው ከአምስት እስከ አስራ ሁለት ሚሊዮን የሚደርስ የገንዘብ ድጋፍ ያገኛሉ በተመናመነ የገንዘብ ድጋፍ ባላቸው ከፍተኛ የሰብአዊ ቀውስና ተጋላጭነት ምክንያት ለተመረጡ ሀገራት የሚደረገው ድጋፍ በአመት ሁለት ጊዜ የሚሰጥ ነው እነዚህ አገራት አዲስ አገራት በአዲስ የሰብዓዊ ገንዘብ ማሰባሰብና ድጋፍ ስራ ውስጥ የተካተቱት ባለፈው ዓመት በነበራቸው የገንዘብ ችግር ምክንያት ባደረጉት ተማጽኖ ነው። ባለፈው ዓመት ማብቂያ ሁሉም ከሚያስፈልጋቸው ድጋፍ ከ50 በመቶ ያነሰ ነው ያገኙት። የሰብአዊ እርዳታ ፍላጎት በአለም ዙሪያ እያደገ ነው። የተባበሩት መንግስታት ድርጅት እንደሚለው እንደ አውሮፓያን አቆጣጠር በ2022 መጨረሻ ቢያንስ 274 ሚሊዮን ሰዎች የሰብአዊ እርዳታ ያስፈልጋቸዋል። ከእነዚህ ውስጥ እጅግ ለጉዳት ተጋላጭ የሆኑትን ሰዎች ለመርዳት ቢያንስ 41 ቢሊዮን ዶላር ያስፈልጋል በአሁኑ ወቅት ከፍተኛ የሰብአዊ እርዳታ ተማጽኖ ከሚያሰሙ ሀገሮች ቀዳሚ የሆነችው አፍጋኒስታን ስትሆን 22 ሚሊየን ለሚሆኑ ሰዎች እርዳታ ለመስጠት የመንግስታቱ ድርጅት የ45 ቢሊየን ዶላር እርዳታ ጠይቋል። ይህም ከሀገሪቱ ህዝብ ግማሽ የሚሆነው ነው። ዛሬ በዩናይትድ ስቴትስ የማርቲን ሉተር ኪንግ ቀን ነው። እንደ አውሮፓውያን የቀን አቆጣጠር ከ1986 ዓ.ም ጀምሮ ዩናይትድ ስቴትስ የሲቪል መብቶች ትግል አውራው ማርቲን ሉተር ኪንግ የልደት ቀን መታሰቢያ አድርጋ ታከብረዋለች። ይሁንና የዘንድሮ የማርቲን ሉተር ኪንግ ቀን ለሴኔት የቀረበው የመራጮች መብት ሕግ ባለመጽደቁ ምክንያት የጥቁሮች መብት በብዙ አመታት ውስጥም ቢሆን ወደፊት አልተራመደም የሚሉ ድምጾች ተበራክተዋል። ይህን ቅዋሚም የዛሬውን ቀን ከባድ መንፈስ እንዲጫነው አድርጎታል። በዚህ ዙሪያ ሮብ ግሬቨር እና ላውራ ቦማን ያዘጋጁትን ዘገባ የደንገረመው እንደሚከተለው ታቀርበዋለች። Today I want to say to the people of America and the nations of the world. ዛሬ ለአሜሪካና ለዓለም ሕዝብ ማንም ሊያስቆመን በማይችል መልኩ እየተራመድን መሆኑን ልገልጽ ወዳለው የማርቲን ሉተር ኪንግ ጁኒየር የመብቶች እንቅስቃሴ የተጀመረው እንደ ኤሮፓያን አቆጣጠር በ1955 በደቡባዊ አላባማ ጥቁሮችና ነጮች ተቀላቅለው በህዝብ መጓጓዣ ላይ እንዲጓዙ መዋጋት ከጀመረበት ጊዜ አንስቶ ነው። ከዚያን ጊዜ አንስቶም ሰላማዊ የሆነ የመብቶች እንቅስቃሴን መምራቱን ቀጠለ። እንደ ኤሮፓያን አቆጣጠር በ1964 ዓ ም ማርቲን ሉተር የኖቤል ተሸላሚ ሲሆን በዛኑ በተመሳሳይ አመት ደግሞ የዩናይትድ ስቴትሱ ፕሬዚዳንት ሊንደን ጆንስ የዜጎችን መብት በቀጣዩ ደግሞ የመራጮችን መብት አጸደቁ። እነዚህ ህጎች በህዝብ መገልገያ ቦታዎች በጥቁሮች ላይ ይደርሱ የነበሩ መገለሎችን ያስቆሙ ሲሆን ጥቁሮች በሀገራቸው ምርጫ ላይ እንዲሳተፉ የፈቀዱ ነበሩ። ማርቲን ሉተር ኪንግ ዛሬ ህልም አለኝ የተሰኘውን ታዋቂውን ንግግራቸውን አደረጉ። ዛሬ አንድ ህልም አለኝ። ምስኪኖቹ ህፃናት ልጆቼ አንድ ቀንም በቆዳ ቀለማቸው ሳይሆን በሚያሳዩት ባህሪ የሚመዘኑበት ሀገር ላይ ይኖራሉ ብዬ ተስፋ አድርጋለሁ። በዚህ ሳምንት የዩናይትድ ስቴትስ የፍትህ ቢሮ የዶክተር ማርቲን ሉተር ኪንግን መታሰቢያ በድረገጽ ላይ በተካሄደ ፎረም አክብሯል። ክሪስቲን ክላርክ የዜጎች መብት ምክትል ጠቅላይ አቃቢ ህግ ናቸው። በዕለቱ እንዲህ ብለዋል። ዶክተር ኪንግ የሁላችንም ህይወት ላይ አሻራውን አሳርፏል። ከተስፋ ጋር የተያያዘው ዝናው ና ለእኩልነት ያለው ጥረት የዜጎች መብቶች ቢሮ ውስጥ ዋና ትኩረታችን ሆኖ ይቀጥላል። በተመሳሳይ ሼሪል አይፊል የህግ መከላከያ ና የትምህርት ድጋፍ ፕሬዚዳንት ናቸው። የዶክተር ማርቲን ሉተር ኪንግን እንቅስቃሴና ትግል እንዲገልጸውት ነበር Give us the ballot. ዶክተር ኪንግ ያለው ፍትሐዊ የሆኑ ዳኞችን መምረጥ እንድንችል ድምፃችንን ስጡን ነው የምርጫ ካርዱን ስጡን። የወንጀለኛ መቅጫ ሕግ የሚያውቁና ድምጻችን እንዲሰማ የሚያደርጉ ተወካዮችን መምረጥ እንድንችል ነው ያለው። በዚህ ሳምንት መጀመሪያ ላይ ፕሬዚዳንት ጆ ባይደንና ምክትል ፕሬዚዳንት ካማላ ሀሪስ በጆርጂያ ግዛት በሚገኘው የማርቲን ሉተር ኪንግ መካነ መቃብር በመገኘት አክብሮታቸውን ያደረሱ ሲሆን ፕሬዚዳንቱ በአሁኑ ሰዓት አከራካሪ ሆኖ ስለቀጠለው የመራጮች መብት It's not just here in Georgia. Last year alone, 19 states not proposed but enacted. <laughs> ባለፈው ዓመት ብቻ በ19 ግዛቶች ሰላሳ አራት የሚሆኑ የመራጮችን መብት የሚገቱ ሕግ ረቂቆች ለውሳኔ መቅረብ ብቻ ሳይሆን መጽደቅ ችሏል። አሁንም አራት መቶ የሚጠጉ የመራጮችን መብት የሚገድቡ ህጎችን የሪፐብሊካን ግዛቶች እያረቀቁ ይገኛሉ። ከአሁን በኋላ ማን ይመረጣል የሚለው እንዲሁም የመረጣችሁበት ድምፃችሁ ዋጋ አለው ወይ የሚለው ነው የሚያሳስበው። ሪፐብሊካኖች የባይደንን ይህንን አባባል ታዲያ አሜሪካንን ለመጠበቅ እንጂ የመራጮችን መብት ለመገደብ የተደረገ አይደለም ሲሉ ይከራከራሉ። ከዚህ በተጨማሪም ሴኔቱ ያለ ሪፐብሊካኖች ድጋፍ አዲስ ሕግን ለማጽደቅ ማሰቡ እንዳሳሰባቸውም ተናግረዋል። ይህ በእንዲህ እንዳለ ታዲያ በታሪክ ዘረኞች ተብለው የሚታወቁት እንደ የኮንፌዴሬሽኑ ጀኔራል ቶማስ ስቶንዋል ጃክሰን ያለመሳሰሉ ሰዎች የተሰሩ የመታሰቢያ ሐውልቶችም እየፈረሱና እየተነቀሉ ይገኛሉ። ሚቸል ኮልበርት ይህንን ጉዳይ ይ በአጽንኦት ትከታተላለች። እነዚህ ምልክቶች ለማህበረሰቡ መጥፎ ናቸው። ስለዚህ ሰዎች ቁስላቸውን እንዲሽር አንስተናቸዋል። ማርቲን ሉተር ኪንግ የመራጮች መብት ይከበር ዘንድ በእጅጉ የጣረ ሰው ነው። በዛ ወቅትም እንዲህ ሲል ተናግሮ ነበር። የተስፋይቱን ምድር አይቻታለሁ አብሬያችሁ አልገባ ይሆናል። ነገር ግን ዛሬ ምሽት እንደምታውቁት የምሻው ነገር ቢኖር እኛ ወደ ተስፋይቱ ምድር የምንገባ ሰዎች ነን። ማርቲን ሉተር ኪንግ እንደ ሮፓን አቆጣጠር በ1968 ዓ.ም በሰው እጅ ሕይወቱ አልፏል። ይሁን እንጂ ከብዙ አስርት ዓመታት በኋላም ንግግሮቹ የዘር መድሎን በተመለከተ ያሉትን ችግሮች ለመፍታት ሰዎች ይንቀሳቀሱ ዘንድ ጉዳዩንም ብሔራዊ ርዕስ ያደርጉት ዘንድ ብዙዎችን ያነቃቃሉ። እስካሁን ድረስም በአሜሪካ ምድር የዘር መድሎ አሳሳቢ ጉዳይ እንደሆነ ቀጥሏል። ይሁንና የዘንድሮ በዓል በከበደ ልብ እየታሰበ ይገኛል። ውድ እለት ማርቲን ሉተር ኪንግ ሶስተኛው የሴኔት የቤት አባላት ሲንማና ሙንቺን የመራጮች መብት ይከበር ዘንድ የፕሬዚዳንት ጆ ባይደን አስተዳደር ያወጣውን ረቂቅ ባለማጽደቃቸው ምናልባት እነዚህ ሰዎች በታሪክ መታወስ ፈልገው ሊሆን ይችላል። ታሪክ አይበይንም። ታሪክ በሞተ ሰው አትያይ ነው የሚያያቸው። ዴሞክራሲን ማስጠበቅ ሲኖርባችሁ የት ሄዳችሁ ነበር? ሲል ይጠይቃችኋል ሲሉ መራር የሆነ ትችት ሰጥተዋል። በዛሬው ዕለትም የማርቲን ሉተር ኪንግ ጂኒየር ቤተሰቦች በዋሽንግተን ዲሲ የሰብአዊ መብት ታጋዩን ለመዘከር የእግር ጉዞ አድርገዋል። እያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው። በዌብሳይታችን አማሪክ ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪ አምሃሪክ ላይ ስርጭታችን በቀጥታ የተላለፈ ይገኛል። በትዊተር ሀሽታግ ቪ አምሃሪክ ብላችሁ ተከተሉን። ኢንስታግራምና ዩቲብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋሪው የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም ሆርን አት ቪ ኒውስ ዶት ኮም ላይ ኢሜይል አድርጉልን። አድማጮች አሁን የፕሮግራም ማሳሰቢያለን። ንግድና ምጣኔ ሀብት፤ መንግስት በኮቪድ እና በጦርነቱ የተጎዳውን የምጣኔ ሀብት ለመቋቋም የመደበው በጀትና እንደገናም የጠየቀው ተጨማሪ የማሻሻያ በጀት አንድም በቂ አይደለም፣ ሁለትም ችግሩ በበጀት ብቻ የሚፈታ አይደለም ይላሉ ባለሙያው። ጦርነቱ ቆሞ አብዛኞቹ ይች ሀገር መልሳ መቋቋም አለባት የሚል እምነት ይዘው ስራ ተጥለውበት በዚህ አሰራር ላይ እንግዲች ካላረጉ በስተቀር ያልከው ስጋት እንዳለ ነው። የሰማቸኋቸው የምጣኔ ሀብቱ ተመራማሪ ዶክተር ደግዬ ጎሹን ነበር። ለሁለተኛው ክፍል ዝግጅት በነገው ምሽት ይጠብቁን። የአሜሪካ ድምፅ ያስተናገድኳችሁ ያለው ጽዮን ግርማ ነኝ። አሁን ለማርቲን ሉተር ኪንግ መታሰቢያ የተሰናዱ ዝግጅቶቻችንን ከማስደመጣችን በፊት የሰኞ ምሽት ስፖርት እናስቀድም። የአፍሪካ ዋንጫ ውድድር ያልተጠበቁ ውጤቶችን እያስመዘገበ ቀጥሏል። የዓለም ቁጥር አንድ የሜዳ ቴኒስ ተጫዋቹ ኖቫክ ጆኮቪች በፍርድ ቤት ትዕዛዝ ከአውስትራሊያ እንዲወጣ ተደርጓል። ኬኔዲ አባተ ይህንንና ሌሎች የሳምንታዊ የስፖርት ዝግጅቶችን አካቶ ተከታዩን ዘገባ አሰናድቷል። 33ኛው የአፍሪካ ዋንጫ ውድድር ያልተጠበቁ ውጤቶችን እያስመዘገበ ቀጥሏል። በካሜሩን አስተናጋጅነት እየተካሄደ ባለው የአፍሪካ ዋንጫ ሁለተኛ የምድብ ጨዋታዋን ከአዘጋጇ ጋር ያደረገችው ኢትዮጵያ አራት ለአንድ በሆነ ውጤት ተሸንፋለች። ባለፈው ሐሙስ ጥር አምስት በተካሄደው የሁለቱ ብሔራዊ ቡድኖች ጨዋታ ዋልያዎቹ በመጀመሪያው አጋማሽ ከተጋጣሚያቸው የተሻለ የኳስ ቁጥጥር በማድረግ የጨዋታውን የበላይነት ወስደው ታይተዋል። ዋልያዎቹ ጨዋታው በተጀመረ ገና በአራተኛው ደቂቃ ዳዋ ውጤት አማካኝነት ባስቆጠሩት ጎል መሪ መሆን ቢችሉም መሪነታቸው የቆየው ግን ለአራት ደቂቃዎች ብቻ ነበር። በስምንተኛው ደቂቃ የካሜሮን ብሔራዊ ቡድን በካርል ቶኮይ ካምቢ የግንባር ኳስ አቻ ሆኖ የመጀመሪያው አጋማሽ ቢጠናቀቅም ከረፍት መልስ ሶስት ተጨማሪ ጎሎችን ያስቆጠሩት የውድድሩ አዘጋጆች ጨዋታውን አራት ለአንድ ማሸነፍ ችለዋል። ይህን ውጤት ተከትሎ በሁለቱ ጨዋታዎች ሙሉ ስድስት ነጥብ ያላት ካሜሮን ወደ ቀጣዩ ዙር ማለፏን ስታረጋግጥ በሁ ጨዋታዎች ምንም ነጥብ ያላገኘችው ኢትዮጵያ ደግሞ የማለፍ እድሏ እየተሟጠጠ ሆኗል። ኢትዮጵያ ለማለፍ ከቡርኪና ፋሶ ጋር የምታደርገውን የዛሬውን የምድቧን ሶስተኛና የመጨረሻ ጨዋታ ከማሸነፍ ባለፈ የሌሎችም ውጤትም ትጠብቃለች። ከመጨረሻው የምድብ ጨዋታ በፊት መግለጫ የሰጡት አሰልጣኝ ውበቱ አባተ በቡድናችን ላይ በተለይ በአእምሮ ረገድ ችግሮችን ተመልክተናል ያሉ ሲሆን በዚያ ላይ ከሰራን እድሉ አለን፣ እንደምናሳካም አምናለሁ ማለታቸውን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ያልተጠበቁ ውጤቶች እየተመዘገቡበት ባለው በዚህ ውድድር ያለፈው የአፍሪካ ዋንጫ ባለቤት አልጄሪያ ትናንት በኢኳቶሪያል ጊኒ ተሸንፋ ወደ ቀጣዩ ዙር የማለፍ ዕድሏ አጣብቂኝ ውስጥ ገብቷል። አልጄሪያ በውድድሩ ለመቆየት በቀጣዩ ሐሙስ ከምድቡ መሪ ኮትዲቯር ጋር የምታደርገውን ጨዋታ ማሸነፍ ግድ ይላታል። ኖቫክ ጆኮቪች በፍርድ ቤት ትዕዛዝ ከአውስትራሊያ ተባሮ ወጥቷል። የዓለማችን ቁጥር አንድ የሜዳ ቴኒስ ተጫዋች ኖቫክ ጆኮቪች ቪዛው እንዲሰረዝ በፍርድ ቤት መወሰኑን ተከትሎ ዛሬ ከተጀመረው የአውስትራሊያ ኦፕን ተሳትፎ ውጭ በመሆን ከሀገሪቱ ተባሯል። የዓመቱ የመጀመሪያው የቴኒስ ግራንድ ስላም ሊጀመር አንድ ቀን ብቻ ሲቀረው ሀገሪቱን ለቆ እንዲወጣ የተወሰነበት ጆኮቪች የአምናውን የወንዶች ነጠላ ሻምፒዮንነት ድሉን ማስጠበቅ የሚችልበትን እድል ተነፍጓል። የ34 ዓመቱ የሜዳ ቴኒስ ኮከብ ጆኮቪች የኮቪድ-19 ክትባት አልወሰደም በሚል አውስትራሊያ እንደደረሰ በኢሚግሬሽን ማቆያ ውስጥ ብዙ ቀናትን ለማሳለፍ ከተገደደ በኋላ ባለፈው ሳምንት ከሀገሪቱ ላለመባረር ያቀረበው ይግባኝ ተቀባይነት አግኝቶ ነበር ነበር። ሆኖም ከትናንት በስቲያ ምሽት በሆቴል ማቆያ ውስጥ ያሳለፈው ጆኮቪች የአውስትራሊያ የኢሚግሬሽን ሚኒስትር አሌክስ ሀውክ ቪዛው እንደገና እንዲሰረዝ ያሳለፉትን ውሳኔ በፍርድ ቤት ክርክር መርታት አልቻለም። የአውስትራሊያ መንግስት የኮቪድ-19 ክትባት ያልተከተበው ጆኮቪች በሀገሪቱ ውስጥ መገኘቱ በህዝቡ ዘንድ የጸረ ክትባት ስሜት እንዲጨምር ሊያደርግ ይችላል ሲል ተከራክሯል። የቪዛ ስረዛውም በአውስትራሊያ ፌዴራል ፍርድ ቤት በሶስት ዳኞች የጋራ ድምፅ ጸንቷል ተጠናቋል። ዘጠኝ ጊዜ የአውስትራሊያ ኦፕን ሻምፒዮን የሆነው ጆኮቪች ወጪውን እንዲከፍልም የታዘዘ ሲሆን በሀገሪቱ ህግ መሰረት ለሶስት አመታት ወደ አውስትራሊያ እንዳይገባ ሊከለከል ይችላል። የአውስትራሊያው ጠቅላይ ሚኒስትር ስኮት ሞሪሰን ግን የሶስት አመታት እገዳው በጆኮቪች ላይ ተፈጻሚ ላይሆንና በቅርቡ ወደ ሀገሪቱ መግባት ሊፈቀድለት እንደሚችል ተናግረዋል። ጆኮቪች ከፍርዱ በኋላ በሰጠው አስተያየት በፍርድ ቤቱ ውሳኔ በጣም ቅር ተሰኝቻለሁ ያለ ሲሆን ተጨማሪ አስተያየት ከመስጠቱ በፊት በፊት ግን ለእረፍትና ለማገገም የተወሰነ ጊዜ መውሰድ አለብኝ ብሏል። የጆኮቪች የሰሞኑ የአውስትራሊያ ጉዳይ በመላው ዓለም መነጋገሪያ ሆኖ መቆየቱ ይታወቃል። የቼክ ፕሬዝደንት የቤጂንግ 2022 ዲፕሎማሲያዊ እቀባን አወገዙ። የቼክ ፕሬዝደንት ሚሎሽ ዜማን በ2022 የቤጂንግ የክረምት ኦሎምፒክ በዩናይትድ ስቴትስ የተጀመረውን ዲፕሎማሲያዊ እቀባ የሚቀላቀሉ ሀገራት ቁጥር እየጨመረ መምጣቱን ተቃውመዋል። የኦሎምፒክ ጨዋታዎች ፖለቲካ መሆን የለባቸውም ሲሉም ፕሬዝደንቱ ድርጊቱን ተችተዋል። ከሶስት ሳምንታት ባነሰ ጊዜ ውስጥ ይጀምራል ተብሎ በታቀደው የክረምት ኦሎምፒክ ጨዋታ ላይ በርካታ ሀገራት የመንግስት ባለስልጣናትን ወደ ቻይና ዋና ከተማ ለመላክ ፈቃደኛ አይደሉም። ይህም በቻይና ይፈጸማል የሚሉትን የሰብዓዊ መብት ጥሰት በመቃወም መሆኑን የዲፕሎማሲ እቀባውን የተቀላቀሉ ሀገራት አስታውቀዋል። መሰል ዲፕሎማሲያዊ እቀባን ተግባራዊ ለማድረግ ከቼክ ሴኔትም ባለፈው አመት ሀሳብ ቀርቦ የነበረ ቢሆንም ፕሬዝደንት ዜማን ሀሳቡን ተችተዋል። ከረጅም ጊዜ በፊት በ1980 በሞስኮ እና በ1984 በሎስ አንጀለስ መሰል እቀባ አጋጥመዋል ያሉት ፕሬዝደንቱ አንዳንድ የፖለቲካ ጎሾች ብለው የገለጿቸው አካላት በኦሎምፒኩ ላይ አለመኖራቸው በእርግጠኝነት ምንም ስጋት አይፈጥርም ሲሉ ተናግረዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን እና የዓለም አትሌቲክስ ፕሬዝደንት ሰባስቲያን ኮም የዲፕሎማሲ እቀባ ውሳኔዎችን በመቃወም ሀሳብ መስጠታቸው ይታወሳል። ቼክ ሪፐብሊክ በቤጂንግ 2022 ላይ ሀገሪቱን የሚወክሉ 113 አትሌቶችን በመያዝ በታሪክ ከፍተኛ ቁጥር የያዘውን ቡድኗን ወደ ክረምት ኦሎምፒኩ ልትልክ ተዘጋጅታለች። ቻይና ከፍተኛ የሰብአዊ መብት ጥሰት ትፈጽማለች በሚል ተቃውሞ ከአትሌቶቻቸው ውጭ ባለስልጣናትን ለኦሎምፒኩ አንልክም ካሉ ሀገራት መካከል ዩናይትድ ስቴትስ፣ አውስትራሊያ፣ ቤልጂየም፣ ብሪታንያ፣ ካናዳ፣ ሊቱዌኒያ ና ኒውዚላንድ ይጠቀሳሉ። በመጨረሻም በኮቪድ-19 ምክንያት የተጫዋቾች የዝውውር ገበያ ለተከታታይ ሁለት ዓመታት ማሽቆልቆሉን የፊፋ ሪፖርት አመለከተ። የእግር ኳሱ ዓለም የዝውውር ገበያ አሁንም በኮቪድ-19 ተጽዕኖ እያሽቆለቆለ ሲሆን በጎርጎሮሳውያኑ 2021 ወደ 4.86 ቢሊዮን ዶላር በማሽቆልቆል በ2020 ከነበረው 5.63 ቢሊዮን ዶላር በ13.6 በመቶ ዝቅ ሲል በ2019 ከነበረው ደግሞ በ33.8 በመቶ መውረዱን የፊፋ የዓለም ዝውውር ሪፖርት አረጋግጧል። የዝውውር ወጪ እያሽቆለቆለ ሲሄድ 2021 ሁለተኛው ተከታታይ ዓመት ነው። በ2019 የዝውውር ገበያ ወጪው በመላው ዓለም ወደ 7.35 ቢሊዮን ዶላር ከፍ ብሎ ነበር። ምንም እንኳን በኮቪድ ወረርሽኝ ምክንያት ለተጫዋቾች ዝውውር የወጣው ወጪ ባለፉት ሁለት ዓመታት እየወረደ ቢመጣም በ2021 18068 ዓለም አቀፍ ዝውውሮች መከናወናቸውን ሪፖርቱ አመልክቷል ይህም ከ2020 ጋር ሲነጻጸር የ5.1 በመቶ እድገትን ያሳያል። ከአጠቃላዩ የዝውውር መጠን ኮንትራታቸው በመጠናቀቅ ላይ የሚገኙ ተጫዋቾች ዝውውር 67 በመቶ የሚሆነውን የሚሸፍን ሲሆን፣ ይህም የበጀት ቅነሳና ከፍተኛ ኪሳራ በመኖሩ ምክንያት የዝውውር ገበያው እንዴት እንደተለወጠ ያሳያል ነው የተባለው። የፊፋ መረጃ እንደሚያመለክተው አማካዩ የዝውውር ክፍያም በ2021 ወደ 300 ሺ ዶላር ወርዶ ከ2011 የክፍያ መጠን ጋር ተስተካክሏል። ለዛሬ የመረጥ ናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። በዩናይትድ ስቴትስ የቀን መቁጠሪያ በፌዴራል በዓላቱ ዝርዝር ውስጥ ስራ ዝግ ሆኖ በግለሰብ ስም ክብር የሚደረግባቸው ቀኖች ሁለት ብቻ ናቸው። አንድም ለሀገሪቱ መስራች አባት ጆርጅ ዋሽንግተን፣ አንድም ለሲቪል መብቶች ትግል አውራው ማርቲን ሉተር ኪንግ። የጆርጅ ዋሽንግተንም የልደት ቀን ቢሆን በአብዛኛው የፕሬዚዳንቶች ቀን ተብሎ ነው የሚታወቀው። የዛሬው እለት ግን ኤምኤልኬ ዴ፣ ኪንግ ዴ፣ ቄስ ዶክተር ማርቲን ሉተር ኪንግ ቀንም እየተባለ በስማቸው ይጠራል። ኪንግ የተወለዱት በኢትዮጵያ አቆጣጠር ጥር 7 1921 ዓ ም ነው። በለጋ እድሜያቸው ባይቀጩ ዛሬ የዘጠና ሶስት አመት አዛውንት ነበሩ። እለቱ መታሰቢያ በሆነላቸው የሲቪል መብቶች ትግል አመታት ላይ ቀደም ሲል በቪዮኤ ተዘጋጅተው ከነበሩ የታሪክ ትውስታዎች አንዱ ሁለቱን እናሰማችሁ። ሰለሞን አባተ አዘጋጅቷቸዋል። ዛሬ የማርቲን ሉተር ኪንግ ቀን በዩናይትድ ስቴትስ ይፋ የመንግሥት ክብረ በዓል ነው። ይህ ስለ ዶክተር ማርቲን ሉተር ኪንግ ስም ተከብሮ እንዲውል የተወሰነው ዕለት በየዓመቱ የሚውለው የአውሮፓውያኑ ጃንዋሪ ወር በገባ በሦስተኛው ሰኞ ነው። በ1963 ዓ ም በአውሮፓውያኑ አቆጣጠር በኢትዮጵያ በ1955 ዓ ም ማለት ነው። አፍሪካ አሜሪካውያን ወይም የአሜሪካ ጥቁሮች የእኩልነት መብታቸው እንዲከበር በመጠየቅ ዋሽንግተን ዲሲ ላይ በመቶ ሺዎች የሚቆጠሩ አደባባይ ላይ ወጥተው ነበር። ይህ ሰልፍ ታላቁ የዋሽንግተን ሰልፍ ተብሎ የሚታወቅ ሲሆን እንደ አርማ ያነሳቸው መሠረታዊ ጥያቄዎች ሥራና ነፃነት ነበሩ። ኦገስት 281963 ወይም ነሐሴ 221955 ዓ ም በተካሄደው በዚህ ግዙፍ ሰልፍ ላይ ከ200 እስከ 300 የሚገመት ሰው ወጥቶ ነበር። ምንም እንኳ ከሰልፈኛው ሦስት አራተኛው ጉዳዩ በቀጥታ የሚመለከታቸው ጥቁሮች ይሁኑ እንጂ የእነርሱ አጋር የሆኑ የነጻነትና የእኩልነት ሐሳብ አራማጅ ነጮችና ሌላም ቀለም ያላቸው ተሳታፊዎች ከጎናቸው በብዛት ተገኝተዋል። እነዚህ በዋሽንግተን ዲሲው ብሔራዊ አደባባይ ወይም ናሽናል ሞል ወጥተው የአሜሪካን ፖለቲካና የወቅቱን አድሏዊ አስተሳሰብ ያስጨነቁ ሰልፈኞች እናሸንፋለን፣ አንድ ቀን እናሸንፋለን እያሉ እጅ ለእጅ ተያይዘው ዘመሩ። እያንዳንዱም ሰው አንድ ቀን እናሸንፍ ዘንድ ከልቤ ከመሠረቱ አምናለሁ እያለ በኅብረ ዝማሬው ውስጥ ጮኸ። ዊሻል ኦቨርካም እናሸንፋለን። በአውሮፓውያን አቆጣጠር ከ1955 እስከ 1968 ዓ ም ለዘለቀው የአሜሪካው የሲቪል መብቶች ንቅናቄና ትግል እንደ ብሔራዊ መዝሙር እንደ መለያ ዝማሬ ነበር። ዊሻል ኦቨርካም ዛሬም በብዙዎች ልብ ውስጥ ሕያው ዝማሬ ሆኖ በተመስጦ ያንጎራጉሩታል። በዚያ ብሔራዊውን አደባባይ ባጥለቀለቀው የነጻነት የእኩልነትና የሥራ ጥያቄ ተሟጋችና ታጋይ ሕዝብ ፊት ታዲያ ገና በከበደው የዘር መድሎ ጥላ ስር የቆሙት የእንቅስቃሴው መሪ ሰላማዊው ግን ብርቱ ታጋይ ማርቲን ሉተር ኪንግ ከአብርሃም ሊንከን መታሰቢያ ሐውልት ሕንፃ ደጃፍ እጅግ ታሪካዊውን ሕያው ሆኖ ዘወትር የሚነሳውን ይታየኛል ንግግራቸውን አደረጉ። አይ ሃቭ ድሪም will one day live in a nation where they will not be judged by the color of their skin, but by the content of their character. I have a dream today. አንድ ቀን አራቱ ትንንሽ ልጆቼ በቆዳቸው ቀለም ሳይሆን በማንነታቸው በሚለኩባት አገር እንዲኖሩ ይታየኛል። ያኔ የነበረው የጥቁር አሜሪካውያን በቆዳችን ቀለም ሳይሆን በማንነታችን እንለካ ጥያቄ የፖለቲካና የነጻነት ጥያቄ ፕሬዚደንት እንሁን አልነበረም። እንዲያውም በየትኛውም ደረጃ ለፖለቲካ ሥልጣን እንታጭ እንሾም አልነበረም። ድምፅ መስጠት ይፈቀድልን ነበር። ሥራ በችሎታችን ይሰጠን ነበር የጥቁሮች ጥያቄ። እነሆ በአሜሪካ ምድር በዚህ የተወካዮች ምክር ቤት ደጃፍ ላይ ጥቁር ፕሬዚደንት ቃለ መሐላ ፈጸመ። ለዚህች ዕለት ማርቲን ሉተር ኪንግ ውድ ዋጋ ከፍለዋል። እንደ አውሮፓውያን አቆጣጠር ጥር 15 1929 ዓ በደቡቡ አትላንታ፣ ጆርጂያ ተወልደው ሚያዝያ 4968 ዓ ም በ39 ዓመት ዕድሜያቸው በነፍሰ ገዳይ ጥይት ሜምፊስ፣ ቴኒሲ ላይ የወደቁት ዶክተር ማርቲን ሉተር ኪንግ በዚያው የዋሽንግተኑ ንግግራቸው እንዲህ ብለው ነበር አንድ ቀን እያንዳንዱ ሸለቆ ከፍ ይላል፣ እያንዳንዱ ተራራና ኮረብታም ዝቅ ይላል፣ ጠማማውም ሁሉ ይቃናና ስርጓጡም ሜዳ ይሆንና እናም የእግዚአብሔር ክብር ይገለጥና ሥጋ ለባሹ ሁሉ በአንድነት ሲመለከት ይታየኛል። ሕልም አለኝ። ወደ ደቡብም ይህን እምነት ይዤ እመለሳለሁ። ከዚህ እምነት ጋር ከተስፋ መቁረጥ ተራራ ላይ የተስፋን ሐውልት እንቀርጻለን። ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር በ1964 ዓመተ ምሕረት የኖቤል የሰላም ሽልማትን ተጎናጽፈዋል። በ1977 ዓመተ ምሕረት ከሞቱ በኋላ የፕሬዚደንቱን የነጻነት ሜዳሊያ ተሸልመዋል። በ2004 ዓመተ ምሕረት የዩናይትድ ስቴትስ የተወካዮች ምክር ቤት የወርቅ ሜዳሊያ ታውጆላቸዋል። ከተስፋ መቁረጥ ተራራም የተቀረጸ የተስፋ ደንጊያ እንዲሆን በዩናይትድ ስቴትስ ፕሬዚደንቶች መታሰቢያ መስክ ውስጥ ድንቅ ሐውልት ቆሞላቸው በመጀመሪያው የአሜሪካ ጥቁር ፕሬዚደንት ባራክ ኦባማ ተመርቆ ለሕዝብ እይታ ክፍት ሆኗል። ቶቻችንን አጠናቀን ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በአውሮፓውያን የቀን አቆጣጠር በየዓመቱ ወርሃ ጥር በገባ በሶስተኛው ሰኞ አሜሪካውያን የዶክተር ማርቲን ሉተር ኪንግ ጁኒየርን መታሰቢያ ይዘክራሉ። ዶክተር ኪንግ በደቡባዊ ዩናይትድ ስቴትሷ አላባማ ክፍለ ግዛት የባፕቲስት ቤተ ክርስቲያን ቄስና የዘር መድሎ ተቃዋሚ የነፃነት ታጋይና መሪ ነበሩ ሲል ይንደረድራል። የዕለቱ ርዕሰ አንቀጽ ኪንግ በሕይወት ቢኖሩ ኖሮ ባለፈው ቅዳሜ በአውሮፓውያን የቀን አቆጣጠር ጥር 15 2022 ዓ ም ዘጠና ሦስተኛ ልደታቸውን ያከብሩ እንደነበር ገልጦ ዶክተር ኪንግ በጊዜው በአንዳንድ የዩናይትድ ስቴትስ ግዛቶች ይፈጸምባቸው የነበረውን የዘር መድልኦ ተግባራዊ ያደርግ የነበረ ስርዓት ለማስቆም በተንቀሳቀሱ ጥቁር አሜሪካውያን ላይ የሚሰነዝረውን አስከፊ ጥቃት ለመታገል የታለሙና ከነውጥ በራቀ ሰላማዊ ተቃውሞ እንቅስቃሴ ላይ ያተኮረ የሲቪል መብቶች ንቅናቄን መምራታቸውን ያስታውሳል። ማህታማ ጋንዲ ያራምዱት የነበረውን በሰላማዊ መንገድ የሚካሄድ የተቃውሞ እንቅስቃሴ አሰራር ከልባቸው የተቀበሉት ዶክተር ኪንግ የሲቪል መብት ተቃውሞ አድራጊዎች በህብረት የሚከናወኑ የማህበራዊ አገልግሎቶችን ያለመጠቀም ወይም ከተመረጡ የንግድ ድርጅቶች ምርቶችን ያለመግዛትና ከቤት የመቀመጥ አድማ፣ ሰላማዊ ሰልፎችና ሌሎች የህዝባዊ እምቢተኝነት ድርጊቶች የሚመሩባቸውን ወደ ነጻነት የሚደረግ እርምጃ በተባለው መጽሐፋቸው የዘረዘሯቸውን ስድስት መርሆዎች አዘጋጁ። ርዕሰ አንቀጹ ይቀጥላል። የመጀመሪያው ከብጥብጥ የጸዳ ተቃውሞ ደፋሮች የሚከተሉት የአናኗር ዘይቤና የክፋት ምግባርን መመከቻ መሳሪያ መሆኑን ይገልጻል። ሁለተኛው ደግሞ ነውጥ አልባ ተቃውሞ የሌሎችን ወዳጅነትና መግባባትን ጸጋው ለማድረግ ይሻል፣ እንዲሁም ቤዛነትና እርቅን ይፈጥራል። የክፋት ድርጊት የሚፈጽሙ ሰዎች እርኩስ ሰዎች ሳይሆኑ ራሳቸውም የዛ የክፋት ስራ ሰለባዎች መሆናቸውን ስለሚረዳም ነውጥ አልባ ተቃውሞ የግፍ አድራጎቶችን ለማምከን ይታገላል እንጂ በሰዎቹ ላይ የተነጣጠረ ግብ አይኖረውም፣ ያለው የዕለቱ ርዕስ አንቀጽ አራተኛው መርህ በመከራ ውስጥ ማለፍ ትምህርት ለመቅሰምና ለመለወጥ የሚያግዝ እናም ስቃይን ያለበቀል እንደሚቀበል ያስረዳል። የማይገባ መከራ ትምህርታዊና የመለወጥ እድሎችን እንደሚያጎናጽፍ ያስታውሳል። በአምስተኛው መርሆም መሠረት ነውጥ አልባ የነጻነት ትግል ከጥላቻ ይልቅ ፍቅርን ይመርጣል። በመጨረሻም ስድስተኛው መርህ ድፍን አጽናፈ ሰማይ ከፍትህ ጎን እንደሚሰለፍ ያሳያል። ማርቲን ሉተርኪንግ ከመገደላቸው በፊት በነበረው የሳምንት ዕድሜ ውስጥ ነው እናሸንፋለን ምክንያቱም የትክክለኝነት ሞራል የሚደርስበት አድማስ ረዥም ነገር ግን ወደ ፍትህ ያዘነበለ ነውና የሚለውንና የነጻነት ተስፋቸውን ያዘለ ሀሳብ እንደ አውሮፓውያን የዘመን አቆጣጠር ሚያዝያ 31968 ዓ ም ከዋሽንግተን ዲሲው ብሔራዊ ካቴድራል ተገኝተው ባሰሙት ንግግር ያመለከቱት። ዶክተር ኪንግና የሚመሩት የሲቪል መብቶች ንቅናቄ ታላቅ ስኬት የተገኘው እንደ አውሮፓውያን የዘመን አቆጣጠር በ1964 ዓ ም በህዝብ መሰብሰቢያ ቦታዎች ጥቁሮችን የሚያገለው አሰራርና እንዲሁም በዘር፣ በቀለም፣ በሃይማኖት፣ በፆታ ወይም በብሔር ማንነት ላይ የተመሰረተ የስራ ዕድል ላይ የሚፈጸምን አድሎ ህገወጥ ያደረገው የዜጎች መብት ህግ በጸደቀበት ወቅት ነው። እንደ አውሮፓውያን የቀን አቆጣጠር ሚያዚያ 4 1968 ዓ ም ነፍሰ ገዳይ በተኮሰባቸው ጥይት ተመትተው ሲገደሉ ዶክተር ኪንግ የ39 ዓመት ጎልማሳ ነበሩ። ይሁንና በአጭር ህይወት ዘመናቸው የሰሩት ሥራ ያሆኑ ይቀጥላል። በተከተሉት አስር ዓመታት ውስጥም በጊዜው የነበሩ አግላይ ህጎች ተሻሩ። እናም ዛሬ መድሎ የተወገዘና በሕግ የሚያስቀጣ ወንጀል ሊሆን በቅተዋል፣ ይላል ርዕሳ አንቀጹ። የዶክተር ማርቲን ሉተር ኪንግ ሕይወት የሰው ልጅ የመጨረሻው መለኪያ በምቾትና ሲመቸው ብቻ በሚቆምለት መርህ ሳይሆን በፈተናና ውዝግብ በተቀሰቀሰ ጊዜ ጭምር ላመንበት ዓላማ መቆም መቻሉን ሲያስመሰክር ነው ሲሉ ራሳቸው የተናገሩት አባባል በሚፈተሽበት መነጽር ሊመረመሩ ይችላሉ። ስራቸው እንደሚያሳየው ግን እርሳቸው ያን ምርጫ ሲያደርጉ አይገኙም ሲል በጥቁሮች መብት ታጋዩ ማርቲን ሉተር ኪንግ መታሰቢያ ላይ እያተኮረው የዕለቱ ርዕሰ አንቀጽ አተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የመሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።